የአጼ ምኒሊክ እልፍኝ ከዓመታት በኋላ የተመረጡ ታዳሚያንን ራት አብልቷል። ከዕለቱ የእልፍኝ አስተናባሪ ጠቅላይ ሚኒስትር አብይ አህመድ ጋር ያመሹት ማዕድ የቆረሱት ግለሰቦችና የተቋማት ተወካዮች በነፍስ ወከፍ አምስት ሚሊዮን ብር ከፍለዋል። ይህን ያክል ብር የወጣበት ራት ምን አዲስ ነገር ተስተናገደበት ብለን መጠየቅ አይቀሬ ነው። ታዳሚያኑን ሲያስተናግዱ ያረፉበትን እልፍኝ ታሪካዊ እርባና በዕለቱ ሲያስጎበኙ ላመሹት የሥነ ሕንፃና ንድፍ ባለሙያው ዮሐንስ መኮንን፣ በግብር መልክ ከቀረበው ይልቅ ዝግጅቱ የሰነቀው ቁም ነገርና ታሪካዊ ጠቀሜታ ይጎላል። በዚህ የገንዘብ መጠን የሚደረግ የተለየ ግብዣ ኑሮ አይደለም። እንደሱም አይደለም የሆነው ዋናው ሁሉም የተጋሩት ሸገ ማስዋብ የሚባለውን ሀሳብ ተጋርተው፣ ጠቅላይ ሚኒስትሩ ሀሳብ አመንጭነት ለአዲስ አበባን የዘመናዊ ከተማ ለኑሮ ለስራ ምቹ የሆነች ለነዋሪዎቿና ለማበሪያ ግርቦቶቿ ምቹ የሆነች ከተማ ለመፍጠ ጠቅላይ ሚኒስትሩ ያቀረቡትን ሀሳብ በመጋራት ነው። የተለየ ነገር ተደርጎላቸዋል ማለት አይደለም። ስለዚህ ታሪካዊ የሆነው ቤተ መንግስቱ ለሕዝብ ክፍት ሲሆን በብዙ ለመጀመሪያ ጊዜ የተደረገ እድል በመሆኑ እዚህ ላይ መሳተፋቸው ከዛም በላይ መቼም ከመቶ ምናምን አመ ዳግሞ የአጼ ምንሊክ ግብር ያበሉበት በነበረው አዳራሽ ከአንድ የሀገር መሪ ጋራ ሀሳቡን ተጋርተው ህልማቸውን ተጋርተው አንድ ላይ ይህንን ማዕድ መካፈላቸው ታሪካዊ ስለሆነ ይህንን እንደ ታሪክ መቁጠር ነው እንጂ እንደው ቁሳዊ ግምት መስጠት የሚከብድ ይመስለኛል። በሬ ከወራት በፊት ጠቅላይ ሚኒስትር አብይ አህመድ አዲስ አበባን ያስውባል፣ ለኗኗር ምቹ፣ ለእይታ ማራኪ ያደርጋታል ያሉትን እቅድ ይፋ ማድረጋቸው ይታውሳል። እቅዱ ከእንጦጦ እስከ አቃቂ የሚደርስ አምሳ ስድስት ኪሎ ሜትር ርዝመት ያለው የወንዝ ዳር ልማትና ማስዋብ ስራ በሶስት ዓመታት ውስጥ እንደሚሠራ ያትታል። ወደ አንድ ቢሊዮን የአሜሪካን ዶላር የሚጠጋ ገንዘብም ይፈልጋል። ገበታ ለሸገር የተሰኘው ልዩ የራት ምሽት ዓላማው ይህን ዕቅድ በገንዘብ ማገዝ ነው። የሥነ ሕንጻና ንድፍ ባለሙያው ዮሐንስ መኮንን የትናንቱ ምሽት ኢትዮጵያን የሌሎችን እጅ ሳይጠብቁ ትልልቅ ዕቅዶችን ለማስፈጸም ያላቸውን ፍላጎት የሚያሳይ ምልክት አድርገው ይቆጥሩታል። ብዙ ጊዜ ለሀገር ለአንድ ከተማ ነዋሪዎች፣ ለሕዝብ የሚጠቅሙ የተለያዩ ፕሮጀክቶች በተለያዩ ሀገሮች በተለያዩ መንግስታት በተለያዩ ዘመን ባሉ መሪዎች ሊነሳ ይችላል። እንደኛ ሀገር አድራጊ ለማድረግ በመስጠርጠር ላይ ባሉ ሀገሮች የተለመደው ከውጭ መንግስታት የሚገኝ ከውጭ ለጋሾች በሚገኝ ድጋፍ የልማት ፕሮጀክቶች ሲሰሩ ብዙ ጊዜ እናውቃለን። ላለፉት ብዙ ዓመታት ይሄ ሲሰራ እናውቃለን። አንዳንድ አጥኚዎች ማህበራዊ ሳይንስ አጥኚዎች ሀሳብ እንደሚሰጡበት እንደሚፈጩበት፣ እንደውም ማህበረሰቡ ላይ የጠባቂነት ስነ ልቦና ያሳድራል ሁሉ ጊዜ የሆነ አካል መጥቶ እንዲሰራው የመጠበቅ ልምድ ነው እንጂ እንደው ሀገሩንም ማህበረሰቡንም ለመለወጥ ብዙ አይጠቅምም የሚል ትችት ይቀርባል። እኔም በተወሰነ መልኩ ገራለሁ። ይሄኛው ከዛ የሚለየው የማህበረሰቡ ቀጥታ ተሳታፊነት እንደ ለሀገሬ ተቆርቆሬ የሚል መንፈስ የሚያመጣ ስለሆነ እርግጥ ቀላል ብርም አደለም። እዚህ አይነት አዳጊ ሀገር ውስጥ ኖሮ ይሄን ማዋጣት ትልቅ ኮሚትመንት ከገንዘብ ማሰባሰቡ ዕቅድ ወዲያ ዝግጅቱ የተከናወነበት መልክና ይዘት ወትሮ የነበረውን የሀገር መሪዎችና ሕዝብ በርቁ የመተያየት በባላንጣነት የመጠባበቅ ግንኙነትን በተወሰነ መልኩ የቀየር ሆኖ እንደተሰማቸውም ነግረውናል። በትናንቱ ምሽት ስነ ስርዓት ከሀገር ውስጥና የውጭ ሀገራት መንግስታትና ተቋማትን የወከሉ ግለሰቦች መገኘታቸው ተሰምተዋል። ምን ያክል ገንዘብ ተሰበሰበ የሚለውን ጨምሮ ሌሎች ተያያዥ ጥያቄዎችን ለማቅረብ በማሰብ የጠቅላይ ሚኒስትር ቢሮ ፕሬስ ሴክሬታሪያት ለሆኑት ብለኔ ስዩም ስልክ መተን ነበረ። መልሰን መደወል የምንችልበትን ሰዓት ከነገሩም በኋላ ባሉት ሰዓት ብንደውልም ስልካቸው ሳይነሳልን ቀርተዋል። መልሳቸውን በተሳካልን ጊዜ እናሰማችኋለን።